የአውሮፓ ህብረት ከዘጠኝ ዓመታት በፊት ከአፍሪካ የሚደረገውን ፍልሰት ለመቀነስ የመደበው አምስት ቢሊዮን ዩሮ ስራ ላይ የዋለበት መንገድ በህብረቱ የኦዲተሮች ችሎት ኃይለኛ ትችት ተሰንዝሮበታል። መቀመጫውን በሉክዘምበርግ ያደረገው የአውሮፓ የኦዲተሮች ችሎት እንዳለው ኢመርጀንሲ ትረስት ፈንድ ፎር አፍሪካ በሚል ማዕቀፍ የጸደቀው ገንዘብ እንደታቀደው ስደትን ለመቀነስ ከታለሙ ስራዎች ይልቅ በተመሳሳይ ጊዜ በርካታ የተለያዩ ነገሮች ለማከናወን ለሚሞክሩ ዕቅዶች ውሏል። ኦዲተሮቹ ገንዘቡ በልማት በሰብአዊ እርዳታና በጸጥታ ጉዳዮች ላይ የተንቦረቀቁ ዕቅዶች ለመደገፍ ስራ ላይ መዋሉን አስታውቀዋል። ቤቲና ጃኮብሰን የአውሮፓ ኦዲተሮች ችሎት አባልና የኦዲት ሪፖርት ዝግጅቱን በኃላፊነት የመሩ ናቸው። ወደ አምስት ቢሊዮን ዩሮ ያደገው የአስቸኳይ ጊዜ ፈንድ ስራ ላይ የሚቆይበት ጊዜ ወደሚያበቃበት እየተቃረብን እንገኛለን። እንዳለመታደል ሆኖ ከጥቂት ዓመታት በፊት የደረስንበትን ግምገማ መድገም አለብን። እንደ ኦዲተሮች ለእኛ አሳሳቢ የሆነው ገንዘቡ ትኩረት በሚያሻቸው ወይንም በአስቸኳይ ፍላጎቶች ላይ ትኩረት አለማድረጉ ነው። ዋናው ጉዳይ ላይ ያላተኮረ የተበታተነ ድጋፍ ተጽዕኖ ለማምጣት ማረጋገጫ አይሆንም። የአውሮፓ ህብረት ገንዘቡን ያዘጋጀው ከፍተኛ የፍልሰት ቀውስ በተፈጠረበት የጎርጎሮሳዊው 2015 በአፍሪካ የስደት መነሾ ለሆኑ የአለመረጋጋት፣ መደበኛ ያልሆነ ፍልሰትና የመፈናቀል ችግሮች መፍትሄ ለማበጀት ነበር። ዕቅዱ ተግባራዊ የሚሆንበት ጊዜ ከመጠናቀቁ አንድ ዓመት ቀደም ብለው ኦዲተሮቹ የስደትን ዋና ዋና መንስኤዎች ለመፍታት በቂ ትኩረት አልተሰጠም ሲሉ ተችተዋል። ይህ ለስደት የተመደበ ልዩ ፈንድ በተግባር ከታለመለት ዓላማ በተለየ በጣም ለተበታተኑ ጉዳዮች ውሏል። በልማት ሰብአዊ እርዳታና ጸጥታ ዘርፎች ለመጠነ ሰፊ ስራዎች ድጋፍ አድርጓል። ሌላው አሳሳቢ ጉዳይ የሰብዓዊ መብቶች ስጋቶች በአግባቡ ትኩረት ሳይሰጣቸው መቅረቱ ነው። በገንዘቡ ድጋፍ የሚደረግላቸው አብዛኞቹ ስራዎች ተቀባይነት ያላቸው መሆን እንዲችሉ ዓላማዎቹና ቅድሚያ የተሰጣቸው ስራዎች የተለጠጡ እንዲሆኑ ተደርጓል። ነገር ግን በሊቢያ የታደሰው የሮማውያን ቲያትርና በሳህል ቀጠና የሚገኝ ራዲዮ ጣቢያን ጨምሮ ድጋፍ የተደረገላቸው አንዳንዶቹ ፕሮጀክቶች ከስደት ጋር ያላቸው ግንኙነት በጣም አናሳ ሆኖ ተገኝቷል። ኒልስ ካይዘር በጀርመን የልማት ኢንስቲትዩት ከፍተኛ ተመራማሪ ናቸው። የኦዲተሮች ችሎት ሪፖርት በሳህል ቀጠና የወጣቶችን ሀሳብን የመግለጽ ክህሎት ለማሳደግ ድጋፍ የተደረገለትን ራዲዮ ጣቢያ በምሳሌነት ያቀርባል። በሪፖርቱ መሰረት ራዲዮ ጣቢያው በዋነኛነት ሙዚቃ የሚያጫውት ሲሆን የፈንዱ ቦርድ ካዘጋጀው ዋነኛ ዓላማዎች ጋር በቅጡ የተሳሰረ አይደለም። የገንዘብ አመዳደቡ ወደ አውሮፓ ኅብረት የሚደርሱ መደበኛ ያልሆኑ ስደተኞች ቁጥርን የመሰሉ ስደት ተኮር አመልካቾች ላይ መሰረት ያደረገ እንዳልሆነ የኦዲተሮቹ ሪፖርት ይፋ አድርጓል። የሥራ ዕድል ፈጠራ መጋነኑንና የሰብአዊ መብቶች ስጋቶች በአግባቡ መፍትሄ እንዳልተበጀላቸውም የሪፖርቱ ጸሐፊያን ገልጸዋል። ከዚህ በተጨማሪ በአንዳንድ ሁኔታዎች የገቢ መጨመር ስደትን ከመግታት ይልቅ የበለጠ በማበረታታት ተቃራኒውን ውጤት የማምጣት ስጋት መኖሩንም አትተዋል። ጉልህ የሆነ የገቢ ዕድገት መደበኛ ያልሆነ ፍልሰትን ለመቋቋም በቀጥታ ላይመራ ይችላል የሚለው ሰነድ፣ ነገር ግን ለስኬትና የተሻለ ሕይወት ቁልፉ ስደት ነው የሚል ጠንካራ አረዳድ በመኖሩ ሳይንቀሳቀሱ የቆዩ መደበኛ ባልሆነ መንገድ የመፍለስ እቅዶች ሊያበረታታ ይችላል በማለት አደጋውን አብራርተዋል። የኦዲት ሪፖርት ዝግጅቱን በኃላፊነት የመሩት ቤቲና ጃኮብሰን የስደት ጉዳይ የልማትና የፖለቲካ ዋነኛ አጀንዳ ሆኖ እንዲዘልቅ ኢመርጀንሲ ትረስት ፈንድ ፎር አፍሪካ ቢያግዝም እጅግ ሰፊ በሆነው ትኩረቱ ረገድ ግን ያመጣው ለውጥ አናሳ እንደሆነ ተናግረዋል። ከስምንት ዓመታት ገደማ በፊት ይፋ የሆነው የኦዲት ሪፖርትም ተመሳሳይ ድምዳሜ ላይ የደረሰ ነበር። ስደትን ለመቀነስ ተስፋ የተጣለበት ኢመርጀንሲ ትረስት ፈንድ ፎር አፍሪካ የተባለ ዕቅድ ይፋ የሆነው የሶሪያ ጦርነት ተቀስቅሶ ከፍተኛ ፍልሰት ካስከተለ በኋላ ነው። ባለሙያዎች ግን እጅግ ሰፊ ጂኦግራፊያዊ አካባቢ የተካተተበት፣ የገንዘብ አመዳደቡም በዚያው መንገድ የሆነ እንደሆነ ይተቻሉ። እቅዱ በሳህልና የቻድ ሀይቅ ቀጠና ኢትዮጵያ በምትገኝበት የአፍሪካ ቀንድና በሰሜን አፍሪካ የሚገኙ በርካታ ቀውሶችን ይሸፍናል። በሦስቱ ቀጠናዎች በ27 ሀገራት በ248 መርሃ ግብሮች 933 የኮንትራት ውሎች ተፈርመዋል። ገንዘቡ ይብዛ ሚነስ ከስደት ጋር የተያያዙ ፕሮጀክቶችን ለመደገፍ ጥቅም ላይ ውሏል። ለእያንዳንዱ ፕሮጀክት ግቡን በማሳካት ረገድ ውጤታማ መሆኑን መገምገም ከባድ ነው። ነገር ግን እነዚህ በርካታ ፕሮጀክቶች ለዚህ ግዙፍ ፈንድ የታቀዱ አጠቃላይ ግቦችን ለማሳካት አስተዋጽኦ እንዳላቸው ለመናገር በጣም ፈታኝ ነው። ገንዘቡ በበርካታ ፕሮጀክቶች በአራት ዋና ዋና ዘርፎች የተከፋፈለ ነው። ከፍ ላለ ኢኮኖሚያዊና የስራ ዕድል ፈጠራ ዕድሎች 17 በመቶ ተመድቧል። የማህበረሰቦችን የመቋቋም አቅም ለማጠናከር 28 በመቶ፣ የስደት አስተዳደርን ለማሻሻል 31 በመቶ፣ ለተሻለ አስተዳደርና ግጭትን ለመከላከል ደግሞ ከገንዘቡ የተመደበው 22 በመቶ ነው። ይሁንና በሪፖርቱ እንደሰፈረው ከእነዚህ አበይት ጉዳዮች የትኛው ቅድሚያ ሊሰጠው እንደሚገባ የሚያመለክት መመሪያ የለም። በተጨማሪም የሥራ ዕድል ፈጠራ ከመጠን በላይ መጋነኑንና በበርካታ ሁኔታዎች ተፈጥረዋል የተባሉ የሥራ ዕድሎች በተጨባጭ ዘላቂ ያለመሆናቸውን ሪፖርቱ ይጠቁማል። ለምሳሌ ያክል ኢንዱስትሪያል ፓርኮችና የቢዝነስ መሠረተ ልማቶችን በተመለከተ የተጋነኑ ሪፖርቶች መቅረባቸውን ኦዲተሮቹ ደርሰውበታል። በማሳያነት የመረመሯቸው አራት ሪፖርቶች ስልሳ ሁለት የኢንዱስትሪ ፓርኮችና ወይም የቢዝነስ መሠረተ ልማቶች መገንባታቸውን መስፋፋታቸውን ወይም መሻሻላቸውን ይገልጻሉ። ይሁንና ሪፖርት ከተደረጉት መካከል ግማሽ ያክሉ መኖራቸውን ለማረጋገጥ የሚያስችል ተጨባጭ መረጃ ማግኘት አልቻሉም። ኦዲተሮቹ ሌሎች ፕሮጀክቶችና ተፈጠሩ የተባሉ የስራ ዕድሎችም ተጋነዋል ብለዋል። ካይዘር እንደሚሉት ከዚህ ቀደም በተደረገ ግምገማ የተመደበው ገንዘብ አማራጭ መተዳደሪያ በማስፋፋት ረገድ ያበረከተው አስተዋጽኦ መጠነኛ እንደሆነ ተደርሶበታል። በሁለተኛ ደረጃ ተገኘ የተባለው መጠነኛ አስተዋጽኦ መደበኛ ያልሆነ ስደትን ለመቀነስ ምን ያክል ሚና እንደተጫወተ መገምገም አስቸጋሪ ነው። በኢትዮጵያ የሥራ ዕድል በማሳደግ መደበኛ ያልሆነ ፍልሰትን ለመከላከል የተቀረጸ ፕሮጀክት ሰዎች በብዛት በሚሰደዱባቸው አምስት አካባቢዎች የሥራ አጦችን ቁጥር በ0 ነጥብ 32 በመቶ ብቻ መቀነስ መቻሉን ሪፖርቱ ይጠቁማል። የታቀደው ግን 3 ነጥብ 6 አንድ በመቶ ነበር።